ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞ ከአሜሪካ ድምፅ ሬዲዮ ተጀምረዋል። መስታወት አድረጋውም እዚህ ጋቢና አብራኛለች። ሰላም፣ እንደምናመሻችሁ። በአዲስ አበባ ከተማ ቤቶቻቸው እየፈረሱባቸው መሆኑን የገለጹ ነዋሪዎች ለችግር መጋለጣቸውን ገልጸው መንግስት በተግባር መፍትሄ እንዲያመጣ ተማጽነዋል። ወቅ እናንተ ህጋዊ ናችሁ አልሙ መንገስ ስሩ ተባልን፣ መንገስ ሰራን። ውሃ በሆኖ ከሪቀት ነው ያመጣ ነው፣ እና ይህንን ሁሉ ካለማን በኋላ ነው መጥቶ እንደገና ህገወጥ ብሎ የሚሉን፣ ደግሞ ወረራችሁ ነው የሚሉን። አልወረርንም ገዝተናል እንጂ መንግስታችን ለእናቶች ካለ ይመልከታል። ይህን ከነ ልጆቻችን ወድቀናል። ይመልከተን ነው የምለው። ሌላ የምለው ነገር የለም። ይሄ ምስኪን ድሃ መላ ይስጠው። በሌላኛው ዘገባ በሽብር ወንጀል ተከሶ በቅሊንጦ ማረሚያ ቤት በእስር ላይ የሚገኘው የጎንደር ዩኒቨርሲቲ መምህር ጌታ አስራደ ከእስር እንዲፈታ ቤተሰቦቹ ተማጽነዋል። እንዲያው ሳይመሰከርበት ሳይከሰስ በጨለማ ውስጥ ገብተው የማቀቃ ሌሉኛል ዝም ብዬ አለቅሳለሁ አባቱ አቶ አስራዳ አለማየሁ የተናገሩት ነው። በዚህ ሳምንት የታወቁ ኢትዮጵያዊ ዜማዎችን ያቀናበሩት ሻለቃ ግርማ ሀድጎ በዚህ ሳምንት አርፈዋል። ትላንትና ነው ያረፉት። ስራቸውንና ሕይወታቸውን ካቀናበሯቸው ዜማዎች ጋር ለእናንተ እናሰማለን። እንደውም በአንድ ወቅት አንቺን ክፋኝ ካሽ የሚለው ዘፈን ለኤርትራ ነው ዘፈን ያረከው ተብሎ አንድ ሁለት ሶስት ወርም እስር ቤት ገባል። በዛሬው ዕለት ኤርትራ የነጻነት በዓሏን በማክበር ላይ ትገኛለች። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ኤርትራ 27ኛ የነጻነት በዓሏን በዛሬ ዕለት በማክበር ላይ ትገኛለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ የመልካም ምኞት መልእክት አስተላልፈዋል። በዩናይትድ ስቴትስ መንግስትና ሕዝብ ስም የኤርትራ ሕዝብ ዛሬ ለሚያከብረው 27ኛ የነጻነት ቀን መልካም ምኞቴን እገልጻለሁ ያሉት የውጭ ጉዳይ ሚኒስትር ፖምፒዮ የጋራ ሴቶቻችንም በሁለቱ ሕዝቦች ይበልጥ እንደሚያቀራረባቸው ተስፋ አደርጋለሁ ሲሉ መልእክታቸውን አስተላልፈዋል። እንደ አውሮፓውያን አጣጠር በ2014 በበረራ ላይ እንዳለ ዩክሬን አየር ክልል እንደገባ የደረሰበት የጠፋው የማሌዥያው ኤምኤች 17 ጀት አውሮፕ ናል በሩሲያ ወታደራዊ ብርገድ ሚሳይል መመታቱን አንድ ዓለም አቀፍ የምርመራ ቡድን አስታወቀ። ዊልበርት ፓውል ሲልን የተባለው የኒዘርላንድስ ብሔራዊ ፖሊስ የመጀመሪያውን የምርመራ ውጤት ይፋ ያደረገው ቡኒን ኒዘርላንድ ውስጥ ባካሄደው ስብሰባ ላይ እንደሆነም አስታውቋል። የዩናይትድ ስቴትስ ጦር ደቡባዊ አፍጋኒስታን ክፍለ ሀገር ሄልማንድ ውስጥ በሚገኝ የታሊባን ምሽግ ላይ ከባድ ጥቃት ማካሄዱ ተገልጿል። ዛሬ ሐሙስ የወጣ ኦፊሴላዊ መግለጫ እንዳመለከተው ሙስ ቃላ ወረዳ ውስጥ የተካሄደውን ጥቃት ያደረሰው የዩናይትድ ስቴትስ ደቡብ ምዕራብ ግብረ ኃይል ነው ተብሏል። በመጨረሻም ፓኪስታን ውስጥ የሚገኙ እስላማዊ አክራሪዎች በአናሳ ስደተኞች የአህማድ ማህበረሰብ ይዞታ የሆነን አንድ የአምልኮ ስፍራና አጠገቡ የሚገኙ የመኖሪያ ሰፈሮችን ማውደማቸውን ተገልጿል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላቸዋለን። የምሽቱ ቀዳሚ ዘገባችን በአዲስ አበባ ከተማ እየደረሱ ያሉ የመኖሪያ ቤቶች መፍረስና በእነዚህ አካባቢዎች የሚኖሩ ሰዎች የገጠሟቸውን ችግሮች ይሆናል። ቤቶቻቸው እየፈረሱባቸው መሆኑን የገለጹ ነዋሪዎች ለችግር መጋለጣቸውን ገልጸው ጥያቄያቸው ሕጋዊ መሆኑንም ጨምረው ጠቅሰው መንግስት በተግባር መፍትሔ እንዲያመጣ ተማጽነዋል። መለስካቸው አምሃ ዝርዝሩን ይዟል። የመላው ኢትዮጵያ አንድነት ድርጅት መያድ ከአካባቢው በደል ደርሶብናል ከሚሉ ሰዎች ጋር በመሆን በጠራው ጋዜጣዊ መግለጫ ተፈጽመዋል ያለውን ድርጊት በጽኑ አውግዟል። በነፋስ ስልክ ላፍቶ ክፍለ ከተማ ሃና ማርያም በተለምዶ አጠራሩ ማንጎ ጨፌ በተባለው ስፍራ ብቻ 2500 የሚሆኑ ቤቶች በኃይል እንዲፈርሱ መደረጋቸውን አስታውቋል። መያድ ይህ ስፍራ በምትኩ ከአስር ለማይበልጡ ባለሀብቶች እየተሰጠ ነው ብለዋል። መያድ ይህን ድርጊት እንዲቆምም ጠይቋል። በአካባቢው ከአስር ዓመት በላይ እንደቆዩና ቤታቸው በተደጋጋሚ እንደፈረሰባቸው በመያድ ጽሕፈት ቤት በተሰጠው ጋዜጣዊ መግለጫ ላይ የተገኙ አያሌ ነዋሪዎች ይናገራሉ። ከእነዚህ መካከል ሼህ አብደላ የተባሉ ሰው መጀመሪያ ቦታውን ከገበሬ ገዛን ይላሉ። ገበሬ ገዛን፣ ሰራን። ከዛ በኋላ ሰነድ አዝገቡ ተብሎን ለአራተኛ ጊዜ አዝገብቻለሁ እኔ ራሴ። ማለት ሁሉም አስገብቷል። ሰነድ አስገቡ፣ በቃ እናንተ ሕጋዊ ናችሁ አልሙ መሰረተ ድንጋይ ተጥሎልን ዘመናዊ የፖሊስ ኮሚኒቲ ስሩ ተባልና መንገስ ስሩ ተባልና መንገስ ሰራን። ውሃ ቦኖ ከሪቀት ነው ያመጣ ነው። ያን ቦኖ አምጥተን ሰፈር ካደረስን በኋላ አሁን እኛን ካፈረሱ በኋላ ገበሬ ነው ግል አለ ማምራታችንን ሰባብሮ ሰባብሮ አሁን በዓይን ነው የሚታይ ነው። ፖሉን ሁሉ ቆራርጦ ጥሎ ነው ያለው እና ይህንን ሁሉ ካለማን በኋላ ነው መጥቶ እንደገና ህገወጥ ብሎ የሚሉን። ደግሞ ወረራችሁ ነው የሚሉን። አልወረርንም ገዝተናል እንጂ ሰሞኑን የተፈጸመውን ደግሞ ሼህ አብደላ እንዲህ ይገልጹታል። ከሁለት ዓመት በኋላ ደግሞ ምናልባት አሁን ሰላም ይገኛል ብለን ሲንሰራ ቆሞ እያዩን ነው። ተደብቀን አደለም፣ ስራ ነው ተያዩን። ቆይቶ አሁን ደርሶ ደግሞ አንድ እንጨት የገዛናት በመቶ 20 ብር ነው አንዷን እንጨት አሁን እንጨቶንም ንብረቶንም እንዳያወጡ ሰባ ብሮት ብቻ በላዩ ላይ አፈር አምጥቶ እየደፋበት፣ አራስ ገና ወልዳ እንደገባች ከህፃናን አውጥተ ውጭ አስቀምጦ ነው ቤቷን ያፈረሰው። ሌላው የአካባቢው ነዋሪ አቶ ጸጋዬ ታደሰ በክፍለ ከተማው አመራር አባላት ክህደት ተፈጽሞብናል ባይ ናቸው። ክደውናል። ምንድነው የካዱ? ሰነድ አስገቡ ተባል። የገዛንበትን ሰነድ ወረዳው አስገባል። ይሄ ሰነድ ያስገባችሁ ሰዎች እያንዳንዳቸው በባልም ይሁን በሚስት ኮንዶሚኒየም ብትገኙ ስማቸው ቢገኝ በስራትም በገንዘብ ትቀጣላቸው ተብለን ተኮንዶሚኒየም ብራችን አውጥተናል። ኮንዶሚኒየም ምጣ ማግኘት አንችልም መሬትም ማግኘት አንችልም እኛ ድሆች ስለሆንን ነው። እዚያ የገዛ ነው እንጂ መሬት በምሪት የለም። በሀገር ውስጥ እንደሚታወቀው በአዲስ አበባ ከተማ ወይም በማህበራ ደር አይተው እንድናገኝ አልሆንም በግዢ አቅም የለንም ዜጎች ነን። የሊዘዋጁ 204 ዳር 17 የወጣው ነጋሪት ጋዜጣ የሚለው ማንኛውም ህገ ወጥ ቦታ መኖሪያ ኤራ የሆኑ ከተገኘ በተከታታይ አራት ዓመታት ህጋዊ ይሆናል። የፕላን ተቃርኖት አለው በሰባት የሰራ ቀናት ማስጠንቀቂያ ተሰጥቶ ግለሰቡ እንዲያነሳ ይደረጋል ግለሰቡት አላነሳ የሚመለከተው የቀበሌ መስተዳደር፣ የወረዳ መስተዳደር አካላት አንስቶ ላነሳው ንብረት ግምት ግለሰቡን ይጠይቃል ይላል። የእኛ መኖሪያ ኤሪያ ነው። የሰፈሯን ካርታ ለብቻዋ አምጥተው ፖሊስ ኮሚኒቲ ጽህፈት ቤት ላይ ለጥፈው መኖሪያ ነው ብለው አሳምነውናል። ህዝቡን ስንት ጊዜ ነው የሚክዱት? እልል እያስባሉ እዛ ምርጫ ሰዓት ሲደርስ ነው ይህንን የሚያደርጉ። እነዚህ ነዋሪዎች ከአንድ ዓመት በፊት ለአዲስ አበባ ከተማ ምክር ቤት ባቀረቡት አቤቱታ የተሰጣቸው መልስ የተፈጸመባቸውን በደል ያወቀና ማረሚያ እርምጃ እንዲወሰድም መንገድ ያመላከተ ነው በሚል በዶክተር ታወር ገብረመድን የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ፊርማ የወጣ ደብዳቤ እንደ ማስረጃ ያቀርባሉ። ይህ ደብዳቤ በነፋስ ስልክ ላፍቶ ክፍለ ከተማ የወረዳ አንድና አስራ አንድ ነዋሪዎች ያቀረቡት አቤቱታ መሆኑን ይናገራል። ነዋሪዎቹ ባቀረቡት አቤቱታ ያፈሩት ቤትና ንብረት ሕገ ወጥ ናችሁ በሚል ያለ ማስጠንቀቂያ በወረዳው አስተዳደር እንደወደመባቸው በማብራራት ለወደመባቸው ንብረት መንግሥት ካሳ እንዲከፍላቸውና የቤት መስሪያ ምትክ ቦታም እንዲሰጣቸው ጠይቀዋል በማለት ያስታውሳል። በአፈ ጉባኤ ፊርማ ወጪ የተደረገው ይህ ደብዳቤ አክሎ ጉዳዩን በተደራጀ መልክ እንዳጠራው ይዘረዝራል። በመጨረሻም የውሳኔ ሐሳብ አቅርቧል። ከክፍለ ከተማ እስከ ወረዳ ተወርዶ በተሰበሰበው መረጃ ነዋሪዎችን ሕገ ወጥ ናችሁ ብሎ በአንድ መድረክ ሰብስቦ ከመንገር ባለፈ ቦታውን መንግሥት እንደሚፈልገውና ሕግን ማስከበር ስላለበት እርምጃ እንደሚወሰድ ስለሆነም ንብረታቸው እንዲያነሱ ጊዜና ማስጠንቀቂያ በመስጠት ጭምር በግልጽ ለእያንዳንዳቸው ያሳወቀበት ሁኔታ እንደሌለ መገንዘብ ተችሏል ይላል የአፈ ጉባኤው ደብዳቤ። አክሎም ከዚህ በላይ ነዋሪዎቹን ንብረታቸውን እንዲያነሱ የተሰጣቸው ማስጠንቀቂያ ለመኖሩ ማስረጃ ሊቀርብ አልቻለም። ይህ ባልሆነበት በነዋሪው ላይ ህገወጥ ቢሆንም እንኳ ቤት ማፍረስና ንብረት ማውደም በምንም መስፈርት ተገቢነት እንደሌለው መረዳት ይቻላል። ሲያጠቃልል ደግሞ ስለዚህ ይህን ታሳቢ ያደረገና መልካም አስተዳደርን የሚያረጋግጥ ፍትሃዊና አስተዳደራዊ ምላሽ በጥናት ላይ ተመስርቶ ለአቤቱታ አቅራቢዎች እንዲሰጥ ኮሚቴው ያቀረበውን ሐሳብና ነዋሪዎች ያቀረቡትን አቤቱታ አባሪ አድርገን መላካችንን እንገልጻለን። ማህተም የአዲስ አበባ ከተማ ምክር ቤት ጽህፈት ቤት የማይነበብ ፊርማ፣ ታቦር ገብረ መድን ዶክተር የአዲስ አበባ ከተማ ምክር ቤት አፈ ጉባኤ። ግልባጭ ለክቡር የአዲስ አበባ ከተማ አስተዳደር ከንቲባ፣ ለወረዳ 1ና 11 አቤት ባዮች አዲስ አበባ ይላል። ሰሞኑን በዚህ ክፍለ ከተማ በተጠቀሱት ወረዳዎች የተፈጸመውና የዚህ ደብዳቤ መንፈስ ግን ፍጹም እየተለያየ ይመስላል። ግፍ ተፈጽሞብናል ከሚሉት መካከል ሕፃናት ያዘሉ የሚያጠቡ እናቶችና በዕድሜ የሚገፉ አእሩጋን ይገኙባቸዋል። ልጅ ካዘሉት መካከል አንዷ ወይዘሮ ፀሐይ አድማሱ የአራት ልጆች እናት ነኝ ይላሉ። በፈረሰበት ሰዓት ያው መሄጃ ስለሌለኝ ቁጭ አልኩኝ። እዛው ሸራው ጥሬ መጨረሻ ላይ ቹ ልጄ ታመመችብኝ። ስትታመምብኝ ያው አኪም ቤት ሄጄ መድሃኒት ጃርዲያ አምቢባ ተብሎ አራት ሺህ ብር ታዘዘ። ያው ከክፍለ ከተማ ነው መጣና አንሱ ሁለት መንታ የወለደች ደግሞ ከጎን ያለች የሷ አላስኪት አንስተው ፖሊሶችን ቅደዱ ሲላቸው ልጆቹን አዩና በጣም አሳዘኗቸው። ፖሊሶቹ ሌልክ መድኃኒት ይዤ ስገባ ነው። እኛ አንቀድም አናቃጥልም፣ ያቃጥል እሷ አሉ አታቃጥልም አንተ አለና ራሱ ብሽርክ የዛች መንታ ወለደችው ብሽርክ ሲያደርግ እኔ መድኃኒት ታቅፌ እመጥቻለሁ። እባክህ እባክህ ይህችን እንኳን መድኃኒቷን ትጨርስልኝ ለአራት ቀን እንደው ለአምስት ቀን እባክህ ትንሽ ትንሽ ትንሽ ክዲህ ክዲህ ክዲህ ነው ያለኝ። ነበረች ትንሽ ምን እንትን መኖሪያ ያለሽ እኔ ባለማሁ ሰፈር እዚህ ጋር ስንታፍሰን እንዲሁ በነጻ መግቢያ የለን የት ልታባርሩ ነው ብዬ በማዝን ሰ ባለሀብቱ አብሮ ነበረ። አንተስ አይንህ እያየ እንዴት በእኛ ላይ ስላ ሄደት ታለሱ ያኛው ተናግሮ በስልክ ናናና ሁለት አንድ ሶስት ሰውን የቀረው ናና ተረከ መሬትህን አለ። እኔን እንደዛ ካለ በኋላ እነዛ ባለ ሀብቶችን እናንተስ አሁን እንዲህ ህፃን ልጅ ይችታማለች እንዲህ ህፃን ልጅ ይዘን እንዲህ ምታረጉን የት እንዲል ካገራችን ብለን በመንዛል አንደኛው እኛ ምንናርግ እናርግ እኛኮ ስንመጣ ሰው ያለበት አልመሰለንም። ስንረከብ ግን ሰው የሌለበት ቦታ ብለው ነው የመጣነው። ስንመጣኛ ራሳችን ግራ ተጋብተናል። እና እንዴት ትገዛለህ እንዴት በላያች እስቲ እስቲ እስቲ ተመልከተኝ እስኪ ተመልከሰ እኛ አሁንም ቢሆን መንግስት ወደ በላይ ሄዱ መንግስት አንሳ ካለ ቆርቆሮዬን ጭኜ እሄዳለሁ። እኔም ግፍ አልፈልግም ማለት ስለዚህ እናኔ የምለው ምንድን ነው መንግስታችን ለእናቶች ካለ ይመልከተን። ይህን ከነ ልጆቻችን ወድቀናል፣ ይመልከተን ነው የምለው። ሌላ የምለው ነገር የለም። ይሄ ምስኪን ድሀ መላ ይስጠው። ፀሀይ መኮንን እንባላለሁ ጨፌ ማንጉ ከሚባል ሰፈር ነው የመጣት። ምንድን ነው የደረሰብሽ ችግር? የደረሰብኝ እኔ በ ዘጠና ስድስት አመተ ምህረት ነው የገዛሁት ቦታውን ማለት ነው። ከዛ አስር አመት ተቀምጨበታለሁ አረብ ሀገር ሰባት አመት ሰርቼ ነው የሰራሁት ቦታውን እጻ ልጅ ትቼ ሄጄ ልጅ ሁለት አመት ሆኖ ትቼ ሄርኩት የልጅም ፍቅርም አጥቼ በሀገሬ ላይ ምናፍቁት እየተራፊ ነው። ግን አሁን እኔ ልጆቼን በቅድ ወልጄ አሳድጋለሁ በሀገሬ እኖራለሁ ባልኩበት ሰአት ጭራሽን እንደ ውሻን እንደ ሽበካ ለጅብና ለውሻን የተጣልኩት በቃ እኔ በሀገራችን ላይ እኔ በሰው ሀገር እንኳን እንደዚህ አልተገፈውም። በሰው ሀገር እኔ በአንድ አመት ነው ህጋዊነች የተባልኩት። እኔ ግን በተወለድኩበት ሀገር አርፋለሁ በቃ ይባልኩበት ሰዓት ልክ ለውሻና ለጅብ ነው አውጥቶ የሰጠኝ። በቃ ሰው በሀገሩ እንደት እንደዚህ ይሆናል? በቃ እኛ መንግስት ከሌለ የላችሁ የምንባል ና በቃ አንደኛችን ቁርጣችን ነው። ም ልጆቻው እንዳቧቸው እኔ ልጅ አስዬ ነው። እንደገና ደግሞ ሶስት ልጆች ቤት አለ ልጆች የሚበሉት የላቸው። የምኖረው በሸራ ነው። ሲፈልጉ እሱንም መጥቶ ይቀዱታል። ባሌ በሽተኛ ነው። ያለኝም በሐኪም ቤት ጨርሻለሁ። ምንም ነገር የለኝም። አንዳንድ ሰዎች በሚያመጡ ዳቦ ነው የምኖረው። በቃ እኔ መንግስት ካለ እየፍረደን። ሌሏም የደረሰባቸውን ግፍ ይዘረዝራሉ። ልጄ ካለቀኑ ነበር የወለድኩት። እንደውም ኮብልስቶን ስሰራ አንጀቴን አጥፌ ድንጋይ ቀጥቅጬ የሰራሁትን ቤቴን ያፈረሰብኝ። ባሌ ቀን ስራ ነው የሚሰራው። ሕፃን ልጅ አሁን እያመመኝ ኩላሊቴን ሰው ጋር ጥገኛ ነኝ ተቀምጬ ያለሁት ስለዚህ መቶ አፈረሰብኝ። የት ሂድ ማደሪያ የለኝም፣ ዘመድ የለኝም፣ ወገን የለኝም። ያስቀመጥኩትን ብር ጨረስኩት። ይኸው ሸራ ገዛሁበት። የለኝም አልኩ ከአሁን በኋላ አንቺ ሴትዮ ጭንቅላትሽ ነው ማፈርስሽ ቤቱን ሳይሆን አለኝ። ሂጂ ከዚህ አለኝ አ ደመሄጃ የለኝም። ባልሽስ አለኝ። ባሌ ፌስታን ለሚሸከመው ሲያገኝ ይሰራል፣ ሲያጣ ይቀመጣል። እና ስለዚህ ማለት አሁን ሸራ ወጥረን ነበር የተቀመጥ ነው። ከእሷ ጋር ጎረቤት ነን። ክብሪት ግዛና ቤንዝል ይኸው፣ እሷ ፀሀይ አቶ ፀሀይ አንድ አካባቢ ነን። ቤንዝል ግዛና አርከክፍና ለኩስበት አለ። ህፃን ልጅ ይዤን ያለው ልጆቻችን ሀይሚሯቸው ጥሩ ነገር ትምህርት ቤት ሄደው ትምህርት ይማራሉ አደል? የእኛ ልጆች ስለ ዶዘር ነው የሚማሩት። ለምን ነገ ሀገር ተረካቢ ነን ህጻናት። እና የሆነች ሴትዮ እንደዚሁ ካርታ ያላታለች ቀይን አስጠግታልኝ ቀንቀን ዘውላለሁ ለማደሪያ። ንፋስ ነው ብርድ ነው ልጅ አይኑ ታሞብኛል። እዛ ተጠግቸን ያለሁት አሁን እዚህ ጋር እናንተ እኛን ልትረዱን የምንችለው ቢያንስ ሸራ እንኳን ወጥረን እንድንቀመጥ ማሳገጃ እዚህ ጋር የውጭ ዜጋ እየሄደ በሀገሩ ላይ እሱ የሚኖረው እኛ ዜጋ አይደለንም? እንዴ ወገን አይደለንም? ባልደግንበት በተወለድንበት ሰፈር ለምን ሜዳ ላይ እንወድቃለን? እና አደራ የምንላችሁ ልጆች ይዘን የት እንውደቅ? እኔ ሙሉ ገብረሃና ነው ስሜ። እና አስር አመቴ ነው እዚህ ጨፌ ማንጎ ስኖር። እኛ ስንገባ ጫካና ድንጋይ ነበር አካባቢው ዳገታማ ነው። ዳገቱን በዚህ ህዝብ ጉልበት ዳገቱ ተፈንቅሎ መንገድ ሲለማ ማለት ነው። አልሙ ተብለን ውሃ ከፔፕሲ ሰፈር ስናመጣ በድሃው ገንዘብ ቀን ስራ እየሰራን ሻይ ቤት ነው የምሰራውን በየመንገድ በየሀብታም ጥግ ተጠግቼ ሻይ ቤት ሰርቼ ነው ቦታውን የገዛሁት እና አምስት ልጆች አሉኝ። ሁሉም ራሳቸውን የቻሉ የሉም፣ ተማሪ ናቸው። በባለፈው ቤት በመፍረስ ምክንያት ከአስራ ሁለተኛ አንድ ልጅ ወርቆብኝ ቤት ውሏል አሁን ወድቆ በዚህ ምክንያት በቤቱ መፍረስ ምክንያት ማለት ነው። እና አሁን ሁሉ አኩርፎ እኔ ጋ አይደለም ልጁ። ማንም አካባቢ ያቃል የሚያቀኝ ሰው ካለ ማለት ነው። እኔ ጋ አይደለም። በዚህ ምክንያት ሁሌ ይኬዳል። ሁሌ ቤት ይፈርሳል። ሁሌ ቤት ይፈርሳል። እየለመንሽ ቤት ስራ፣ እየለመንሽ ቤት ስራ። መንግስት በሌለበት አገር እንዴት ቤት ይሰራል? እኛ ግን መንግስት አለ ብለን ነው። ጫካ ነበር በፊት። አሁን ስናለማው ነው ሀብታም የመጣው። እኛ የሀብታም ልብስ ነን፣ የሀብታም የሀብታም እንትነን የከረባቱ ነን። የሀብታም ደጅ የሰራነው ነው ዛሬ ያጣነው። የሀብታም ልብስ ነን። የሀብታም ልብስ ካልሆንን ደሞ ከቁጥር ከተረፍን ቁጥር ውስጥ ካልገባን ይሰጠን፣ እንደ ሰው ሰው ተሌላ ሀገር እየመጣ መጠለያ ተሰቶታል። መጠለያ ይሰጠን። መጠለያም ካልተሰጠን ወረቀት ይሰጠን እንድንሄድ እንድንኖር። አይደለም አሁን እኛ የመኖሪያ አይደለም የምንጠይቀው መሄጃ ነው። ቪኦኤ ባለፈው ሳምንት በዚሁ አካባቢ በተካሄደው የቤት ማፍረስ እርምጃ ተጎድተናል ያሉትን ነዋሪዎች አነጋግሮ ከከተማዋ አስተዳደር ምላሽ ለማግኘት ያደረገው ጥረት አልተሳካም ነበረ። ትናንትናና ዛሬም ለዚህ የሕዝብ ቅሬታ መልስ ለማግኘት የከተማዋን አስተዳደር ኮሚኒኬሽን ጽህፈት ቤት ኃላፊን እንዲሁም የክፍለ ከተማውን ዋና ሥራ አስፈጻሚ ለማናገር ያደረገው ጥረት አልተሳካም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ተከታዩ ዘገባችን እናልፋለን። ከሶማሊያ ክልል የተሰደዱ ወጣቶች ለስድስት ወራት በኦሮሚያ ክልል ይከፈላል ተብሎ የነበረው የቤት ክራይ ባለመከፈሉ መቸገራቸውን ገለጹ። እስክንድር ፍሬው ዝርዝሩን ልኳል። አቤቱታውን ያቀረቡት በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተፈጠረውን ግጭት ተከትሎ የተፈናቀሉ የኦሮሞ ወጣቶች ናቸው። የኦሮሚያ ብሔራዊ ክልላዊ መንግስት በዚህ ግጭት ሳቢያ የተፈናቀሉ ወጣቶችንና ሌሎች የህብረተሰብ ክፍሎችን በክልሉ የተለያዩ አካባቢዎች እንዲኖሩ ድጋፍም እንዲደረግላቸው ሲያደርግ ቆይቷል። የቢሾፍቱ ወይም የደብረዘይት ከተማ ለምሳሌ አንድ ሺህ አባወራዎችን እንድታስተናግድ ተወስኗል። ደረጃ በደረጃም እንዲገቡ እየተደረገ ነው። ከነዚህ አባወራዎች በተጨማሪ ግን 510 ከሶማሌ ክልል የተፈናቀሉ ወጣቶች አጭር ስልጠና ወስደው በከተማዋና አካባቢው በሚገኙ ፋብሪካዎች እንዲሰሩ ተመድበዋል። እነዚህ ወጣቶች ለአሜሪካ ድምፅ እንዳስረዱት የስድስት ወር የቤት ኪራይ እንደሚከፈልላቸው በክልሉና በአካባቢው ባለስልጣናት ቃል ተገብቶላቸው ነበር። ከሁለት ወር በኋላ ግን ያለማስጠንቀቂያና በድንገት የቤት ኪራይ ክፍያ መቋረጡን ወጣቶቹ ተናግረዋል። የቀበሌ መታወቂያ ስለሌላቸው በራሳቸው ሌላ ቤት መከራየት እንዳልቻሉም ጠቅሰዋል። አብዛኛዎቹ በሶማሌ ክልል ይሰሩ የነበረው የንግድ ስራ እንደሆነ በማስታወስም ከዚህ ስራ በቀጥታ ወደ ፋብሪካ ስራ መዘዋወራቸው ከአንዳንድ አሰሪዎች ጋር አለመግባባት መፍጠሩን፣ በዚህ ምክንያት የተባረሩም እንዳሉ ተናግረዋል። ይህንኑ ተከትሎ በርካቶች ማደሪያ ማጣታቸውን ጠቅሰው፣ በዚህ ምክንያት በከተማዋ ባህል አዳራሽ ማደር የጀመሩትም በፖሊስ መባረራቸውን አመልክተዋል። የተፈናቀሉት ንብረት ካፈሩበት ቀይና ጥሩ ገቢ ከሚያገኙበት ስራ መሆኑን ከወጣቶቹ አንዱ ፈይሳ ቱፋ አስረድቷል። ቃል የተገባው እንክብካቤም እየተደረገላቸው እንዳልሆነ በመጥቀስ ሻደወሌ ነው የመጣሁት፣ በኮንስትራክሽን ዙሪያ ነበረ ቤታ ድግ የምኖረው በጣም ከአስራ አምስት እስከ አስር የሚሆን ሰራተኞች አሉኝ ነበር። የወጣቶቹን ቅሬታ አዲስ አበባ ከመጡት ተወካዮቻቸው ያዳመጠው ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ መንግስት ለተፈናቃዮቹ ጥያቄ ምላሽ እንዲሰጥ ጠይቋል። የፓርቲው የወጣቶች ሊግ አመራር አባል አቶ አዲሱ ቡላላ ይሄንኑ ያንጸባረቁት፣ እኛ አሁንም የምንለው እኛ የፖለቲካ ፓርቲ ነን። መንግስት ግን የጀመራቸው ስራዎች አሉ፣ ይታወቃሉ ነገር ግን አሁን እየሰራቸው ካለው በላይ መስራት ይችላል። እስካሁን እነዚህ ዜጎች ከኢትዮጵያን ማህበረሰቡ በሚደረግ ድጋፍ እርዳታ ነው እየኖሩ ያሉት። ከዚህ ውጭ ግን በመንግስት ደረጃ ትኩረት ተሰጥቶ እነዚህን ዜጎች ማቋቋም ይቻላል። እነዚህ ወጣቶችንም ሰርቶ እንዲኖሩ ሰርቶ እንዲበሉ ማድረግ ራሳቸው ቤት እንዲኖሯቸው ማድረግ ይቻላል። ሰፊ መሬት ነው ያለው። በግለሰቦች ስም ሰፋፊ መሬቶች ተይዘዋል። ስመልሱም እንደነበር እናውቀዋለን። እነዚህ መሬቶች ለተቸገሩት ወጣቶች፣ የሀገር ተስፋ ሊሆኑ ወጣቶች ማደልና እነሱ መኖሪያ ሌላ ቢቀር የሆነችን ነገር ከሚያገኙት ገቢ የሆነችን ነገር እያደረጉ እንዲኖሩበት ለነሱ ማድረግ ይቻላል። እንደተባለውም ደግሞ የቀበሌ መታወቂያ የመሳሰሉ እነዚህ ህጋዊ እንትኖችን መንግስት ለማመቻቸት እነዚህ ወጣቶች ማቋቋም ይቻላል። ይህን እንዲያደርግ እንጠይቃለን። አሁንም የወጣቶቹ ጥያቄ ተገቢ መሆኑን የገለጸው የቢሾፍቱ ከተማ አስተዳደር ምላሽ ለመስጠትም እየተሰራ መሆኑን አስታውቋል። ለእነዚህ ወጣቶች ለተጨማሪ ሁለት ወራት የቤት ኪራይ እንዲከፈልላቸው መወሰኑን የገለጹት የቢሾፍቱ ከተማ አስተዳደር ቃል አቀባይ ወይዘሮ ድርቤ ግርማ እየተሰጠ ያለውን ምላሽ አብራርተዋል። እኛ ጋር የተተናገሩ ወጣቶች ልጆች አሉ። የመጡት ለስድስት ወር የቤት ክራይ እንደሚከፈላቸው ነው እነሱም ሲናገሩ የነበረው። ከኦሮሚያ ፋይናንስ ቢሮ የተሰጠው የተቀመጠው አቅጣጫ ደግሞ ለከተማው ፋይናንስ የተነገረው የሁለት ወር ክፍያ የቤት ክራይ እንዲከፈላቸውና በየ አስራ አምስት ቀን ወአምስት መቶ ብር እንከፈላቸዋለን እሱ ለሁለት ወር ብቻ እንደሚከፈል ነው። አምስት መቶ የምንድን ነው? በየአስራ አምስት ቀኑ ለማጣፈጫ ተብሎ አምስት መቶ አምስት መቶ ብር በየአስራ አምስት ቀን ይከፈላቸው ነበር። በነፍስ ወከፍ ማለት ነው። አዎ የቤት ኪራይ ደግሞ ያው እንደ ቤቱ ኪራይ ነው። እሱም ደግሞ በየ በቀበሌው በኩል ነው። ልጆቹ በየከተማው በየቀበሌው ተበትኖ ነው ያሉት። ቀበሌው አማካኝነት የሚሞላው ፎርም አለ። እሱ እየተሞላ ነው የሚከፈለው ለሁለት ወር ከተከፈላቸው በኋላ ተጓዟል። ቅሬታቸው ትክክል ነው ማለት ነው። ትክክል ሆኖ እያለ ግን ምክንያቱ ግን ከላይ ነው። ከላይ የተሰጠን ከተማ ፋይናንስ ጽሕፈት ቤት ከላይ የተሰጠን አቅጣጫ ለሁለት ወር ብቻ ነው። ከሁለት ወር ውጭ እንዳይከፈል ተብለናል ነው ፋይናንስ ኃላፊውም የሚያነሳው። አሁን ደግሞ እነሱም ችግር ላይ ወድቆ ነው ያሉት የስራ እድልም እንዲፈጠርላቸው የፋብሪካው ገብቷል ልጆቹ የከተማ አስተዳደሩ በጣም በትኩረት ሲሰራ የነበረው ልጆቹ እንደመጡ ከሁለት ወር በኋላ ራሳቸውን ችሎ የቤት ኪራይ ራሳቸው መክፈል እንዲችሉ ነበር። ያንን አስቦ ነው በየፋብሪካው በሚሰሩበት ቦታ የስራ ድል እንዲፈጠርላቸው ሲሰራ ነበር። አሁን ደግሞ ልጆቹ ሁሉም ሳይሆን የተወሰኑ ልጆች ወጥቶ ነው በባለ አዳራሽ ገብቶ ያሉት፣ የተወሰኑ ደግሞ በስራ ላይ ያሉም አሉ። በዚሁ አሁን ችግሩ እንደ ችግር ከተማውን ማይቶታል። ልጆቹ ችግር ላይ እንዳሉ ከተማውን ማይቶ አሁን ጊዜያዊ ጊዜያዊ መፍትሄ እንስጣቸው አሁን ቤት ክራይ ለአንድ ለሁለት ወር እንዲከፈላቸው ታስቦ አሁን የአንድ ወር ተጨምሮላቸዋል ማለት ነው። በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተፈጠረውን ግጭት ተከትሎ ወደ አንድ ሚሊዮን የሚጠጉ ዜጎች ተፈናቅለዋል። በቅርቡ ወደ ስልጣን የመጡት ጠቅላይ ሚኒስትር አብይ አህመድ ለዚህ ችግር ልባት መስጠት ቀዳሚ ተግባራቸው እንደሚሆን መናገራቸውም ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። ወደ መጨረሻው ዘገባችን እናልፋለን። በዚህ ሳምንት የታወቁት ኢትዮጵያዊ ዜማዎችን ያቀነባበሩት ሻለቃ ግርማይ አድጎ በማረፋቸውን ገልጸዋል። በትናንትናው እለት ነው። የፊታችን ሮቡ ይኖሩባት በነበረችው ፊኒክስ አሪዞና የቀብር ስነ ስርዓታቸው እንደሚፈጸም ስድስተኛ ልጃቸው ጌታ ያውቃል ግርማይ ለመስታወት አረጋው ነግሯታል። ሻለቃ ግርማይ ሀድጎ የሙዚቃ ግጥሞችን በተለይም በርካታ ዜማዎችን ለሙዚቃ አድናቂዎች አድርሰዋል። በአጼ ኃይለስላሴ ዘመን በርካታ ብቃት ያላቸው ድምፃውያንና ሙዚቀኞችን ካፈራው ክቡር ዘበኛ የሙዚቃ ኦርኬስትራ ዘመናትን የተሻገሩ ሙዚቃዎችን አቀናብረዋል። አንጋፋ ድምፃውያንን መልምለዋል፣ አስተምረዋል፣ ለውጤት አብቅተዋል። በኢትዮጵያና በኤርትራ ለአንጋፋ ቲያትሮች ማጀቢያ ሙዚቃ በመድረስ እንዲሁም በርካታ በጊዜው ለነበሩ ሀገራዊም ሆነ ልማታዊ ህብረ ዝማሬዎች ላይ አሻራቸውን አኑረዋል። ጌታ ያውቃል ግርማይ የአባቱን የስራ ዘመን የሚያውቅ እንዲጠቀሙን አጋርቶናል። የዘንባባ ማርነሽ ከዜማ ስራዎቹ በላይ የቅንብር ስራዎቹ በጣም ይበዛሉ ይመስለኛል። ኢቨን በሌሎች ደራሲያን የተደረሱ በነ ሆነሬል ሳሌ ደቃቁም በሌሎችም የተደረሱትን ብዙዎቹን የኮብዘበኛ ባንድ ውስጥ ሙዚቃዎቹን ኦርኬስትራውን በማቀናበር ማለት ነው። እሱ እንደነገረኝ ከሆነ እሱ የሚሰራቸው ስራዎች በአመት አንድ ወይም ሁለት ሙዚቃ ብቻ ነው የሚያወጡ እና ያ የሚያወጣው አንዱ ሙዚቃ ግን በጣም ቢታወቅ ነበር። እና ብዙ ጊዜ ራሱ ነው ዘፋኙን የሚመርጠው፣ ለማን ያንን ዜማ እንደሚሰጥ የሚመርጠው ራሱ ነው። ብዙ ሙዚቃዎች ናቸው ያሉት። በጣም ከምናውቃቸው ከሚታወቁት የዘንባባ ማርነሽ እንኳን ስቆሜ ተማሪ ነኝ፣ አንቺን ክፉ አይንካሽ፣ ህይወት ህይወት ሞሞት አልድንም፣ እኔ በበኩሌ ለአሁን ዘፈ ነበር የሚጫወታል የጋሽ ማህሙድም ብዙ አሉ ብዙ ታሪክ አላቸው እያንዳንዳቸው ሙዚቃዎች ከበስተጀርባቸው፣ ለምን እነዛ ሙዚቃዎች እንደደረሰ። በጣም ጎበዝ ገጣሚ ነበሩት እሳቸው ብዙ ጊዜ በዚህ በዚህ በዚህ ሀሳብ ግጥም ጻፍልኝ ስለው ይጽፍልኝ ነበር። ከዛ ያንን ዜማ ለብሰው እና አሰራው ነበር ይለኛል። እንደውም ባንድ ወቅት አንቺን ክፋኝ ካሽ የሚለው ዘፈን ለኤርትራ ነው ዘፈን ያረከው ተብሎ አንድ ሁለት ሶስት ወርም እስር ቤት ገብቷል። በአጼ ኃይለ ስላሴ ጊዜ ማለት ነው። በዛ ጊዜ ያው ደራሲ እሱ ነው ስለተባለ እና እንዳልኩሽ ቅድም ሰውየው ደግሞ እኔ ጻፍ ያለኝን በዚህ በዚህ ሀሳብ ጻፍ የሚለኝን ነው ምጽፎ ይላሉ። ስለዚህ የተሳበበው ሙሉ ለሙሉ በሱ ነው። አይ ቲንክ ጥላሁን በሚዘፍነው ጊዜ አንድ ሁለት ጊዜ መድረክ ላይ ጥላሁን እየተጫወተ እሱ ከበስተጀርባ ሆኖ አለቀሰ ዘፈኑ እየተዘፈን እና በዚህ እድሜያቸው የሚወዱት ሰው እንደዚህ በፍቅር የሚወዱት የለም። ለኤርትራ ነው ብለው ሙሉ አጋጣሚ ሲነግረኝ ነበር ነው እንደውም፣ በአንድ ምሳሌ ብነግርስ በነግ ላይ በጣም ረጅም ከአስራ አራት ሰዓት ያላነሰ ኢንተርቪው አድርጌዋለሁ። ሳያ- ሳያርፍ በፊት እና ብዙ የሚያስገርሙ ነገሮችን የነገረኝ አንዱ ከነገረኝ ነገር አንዱ ዜማውን እሱ በሚፈልገው አይነት ደረጃ ነው እንዲያቀርቡ የሚፈልገው እና እንደው በጣም ስለምትታወቅ ማለት ነው አስቴር አወቀ የሌላን ሰው የብዙ ነሽን ነበረ ኢሚቴት የምታደርገው አለ እና አንድ ቀን አስቀምጬ ይሄ የአንቺ ድምፅ አይደለም፣ የአንቺ የድምጽሽ ሬንጅ ከዚህ በላይ መውጣት ይችላል እንደዚህ እንደዚህ ማረክ ትችያለሽ እና በፍጹም ከዛሬ ጀምሮ እሷን ኢሚቴት እንዳታረኪ ብያት ነው አለ እንደውም አንድ ኢንተርቪው ላይ ይህንኑ ነገር ራሷን በቃሏ ተናግረዋለች እና ምንም የተለየ የታመመ ህመም የለም። ያው ዘጠና አመት ሞልቶታል ዘጠናኛ ዘጠና አንዳኛ አመቱን እየጀመረ ነበር እና ያው እንግዲህ እግዚአብሔር ፈቃድ ሆኖ በእድሜውም ገፍቶ ነበር ያው የተወሰኑ በእርጅና የሚመጡ ሊቋቋማቸው ማይችሉ አንድ ዲያቤቲክ የሆኑ የተለያዩ በሽታዎች ቢኖሩትም በመድኃኒት ያው ወታደርም ስለነበረ ጥሩ ጠንካራ ሰው ነበር እንግዲህ ጊዜው ዘመኑ እንዳለቀ ነው እኛም የሚገባን በጣም ደስተኛ ነበረ በብዙ ነገር በጣም የምትወደው የምትንከባከበው እናታችን አለች አብረው ነበር የሚኖሩት እሷም ሁሉ ነገሩ አንስታሱን ነበረ የምትንከባከበው እና ጥሩ ሁኔታ ላይ ሆኖ ነው ያው በእድሜ ዘመኑ ያለፈው። ፍቅሪ አሁን ለምናቃቸው ድምፃውያን ብቻ አይደለም የተረፉት ለልጆቻቸውም ተርፈዋል ይመስለኛል። ሻለቃ ገርማይ አድጎ ከሰባታችንም ከእናታችን እና ከሱ ጋር ሆነን እንዘምራለን። እኔ ከአስራ ሶስት አመት ጀምሮ ነው እንደ ቤተሰብ ተቋቁመን እሱ ልክ ዘፈን ስራውን እንዳቆመ ጡረታ እንደወጣ በቀጥታ ወደ ሙሉ ለሙሉ መንፈሳዊ ስራ ላይ ነው የገባው። እንግዲህ እኔም እንደሱ ሙሉ ፉል ታይም ሰጥቼ የምሰራው በሙዚቃው ስራ ላይ እኔ ነኝ። ሌሎቹ ሙዚቃ ይሞክራሉ። በይበልጥ የታላቅ ታላቅ እና ወንዱ ደግሞ ታላቅ ወንድሜ ጊታር ይጫወታሉ፣ ሙዚቃ ይሞክራሉ። ግን ሁሉም ጋር ዜማ መድረስ ግጥም መጽሐፍ ሁላችንም ጋር አለ። እናታችን ደግሞ በጣም ግሩም ገጣሚ ናት። በአሁኑ ጊዜ የሚሰሩትን ሙዚቃዎች ሲሰሙ ሻለቃ ግርማይ ምን ይሉ ነበር እውነት ለመናገር ዜማዎቹን ዜማውን በተመለከተ እንግዲህ እሱ የዜማ ድራሲ ስለነበረ የሙዚቃ ቅንብሩን በጣም የሚወዳቸው አሉ ያው የራሱ አስተውለሽ እንደሆነ የድሮ የዘፈን ዜማዎችን ስትሰሚ የሆነ ተመስጦ ነገር አላቸው ቃላቱን በትክክል ወይ እንድታዝኝ ያደረጉሻል ወይ እንድትደሰጪ ያደረጉሻል ግጥሙና ዜማው በትክክል ይገናኛሉ አሁን ግን አይገናኙም የሚላል እና ገና ሙዚቃውን ይሰማና የሀዘን ነው ይላል። እና ግን የሀዘን አይሆንም ገብቶሻል። እና አይገናኙ ይለው ነገር አለ። አይ አልደረስኩበትም። እንግዲህ እሱ የሚረዳበት ረዳት ግን ይህን ኮሜንት ሲያደርግ ብዙ ጊዜ ሰማዋል። እንግዲህ መጽናናትን የስጣችሁ ለመላው ቤተሰብ እንዲሁም ለስራዎቻቸው አድናቂዎች እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ሄኖክ አዎ። ስናስተናግዳችሁ ያመሸነው ሄኖክ ሰማእግዜርና መስታወት አድረጋው ነበርኩኝ። በቅንብር ሲያግዘን የነበረው ማክቢል ያበረው፣ እንዲሁም በቴክኒክ ሱሌማን ታራወሌ። መልካም ምሽት። መልካም ምሽት። Kun Radio Sagale Amerikati.